ሰሞኑን በበርካታ የኢትዮጵያ ግዛቶች ከፍተኛ ዝናብ እየጣለ ነው። በተለይ በምስራቅ የሀገሪቱ ክፍል ጎርፍ ብዙ አካባቢዎችን እያጥለቀለቀ ነው። ይህ ሁኔታ ሀገሪቱን ከመታት ድርቅ ያላቅቃት ይሆን? በመኸሩስ ላይ ያለው ተጽዕኖ ምንድን ነው? በልጉ የተሳካ ይሆን? እስክንድር ፍሬው የኢትዮጵያ የሚቴዎሮሎጂ ኤጀንሲን ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆን አነጋግረዋል። በጣም አመሰግናለሁ ለጊዜዎት፣ አቶ ዱላ ሻንቆ፣ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር። እንግዲህ ሚሊዮን ለተረጅነት የዳረገው የዘንድሮው ድርቅ መነሻ ሁለቱ ዋነኛ የዝናብ ወቅቶች መስተጓጎላቸው እንደሆነ ይታወቃል። አምና የበልግ ዝናብ አልመጣም። በኤልኒኖ ምክንያት ደግሞ የክረምቱ ዝናብ ቀርቷል። ይህንን ተከትሎ የተከሰተው ድርቅን በርካቶችን ለተረጅነት ዳርጓል። ዘንድሮ በበልጉም በመኸሩም ወቅት ዝናብ እንደሚኖር ተስፋ ተደርጎ ነበር እንግዲህ የበልግ ግምገማችሁ ምን ይመስላል? የበልግ ግምገማው አሁን በተሰጠው አቅጣጫ ዝናባማ እንደሚሆን ተነግረዋል ማለት ነው፣ ቀደም ብሎ ማለት ነው። ስለዚህ በዛ መሰረት አሁን በየቦታው ዝናብ እየዘነበ ነው ማለት ነው። በጣም ሰፊ ቦታ ሸፍኖ፣ ዛሬ እንደውም በጣም ሰፊ የሆነ ዝናብ ነው የዘነበው። ዝናቡ አሁን ያለው የበልግ ዝናብ አቶ ዱላ አብዛኛዎቹን የሀገሪቱ አካባቢዎች ያካተተ ነው ማለት ይቻላል በልግ አብቃይ የሆኑ የሀገሪቱን አካባቢዎች አቷል አቷል አለው የዘነበ ያለው ጥሩ ዝናብ ነው ያለው፣ አሁን ማለት ነው። እንግዲህ የበልግ ወቅት የሚባለው ወይም የበልግ ዝናብ መጀመር ያለበት መቼ ነው? ከሱ ተነስተው እስኪ ያብራሩልን። በልግ እንግዲህ በልግ የምንለው ከየካቲት ሁለተኛው ሳምንት ጀምሮ ነው በልግ የምንለው ማለት ነው። ግንቦት ድረስ ይሄዳል ማለት ነው። በዚህ መነሻነት አቶ ዱላ አብዛኛዎቹ በልግ አብቃይ የሆኑ የአገሪቱ አካባቢዎች የበልግ ዝናብ በጊዜ ነው ያገኙት። አካሄድ ውስጥ እንዴት ነው ከምርት አንጻር? ለምሳሌ ሰሞኑን ወደ ደቡብ ወሎ አካባቢ ነበርኩኝ። ለጋንቦ ወረዳ የሚባል እና አንድ አርሶ አደር መጋቢት ሀያ ስምንት ጀምሮ በለገልን የእሳቸውን ቋንቋ ለመጠቀም ነው ከመጋቢት ሀያ ስምንት ጀምሮ ይሄው በለገልን የበልግ ዝናብ እየዘነበ ነው የበልግ ዝናብ መጥተዋል ማለታቸው ነው። እና ከዚህ አንጻር ሲታይ ከፊት ነው ፊት ነው መጀመሪያ አለበት ብለውኛል። እርስዎ የበልግ ዝናብ እንደዚህ በተበታተነ መልኩ የተለያየ ወቅት ነው መጀመሪያ ያለበት በየቦታው ማለት ነው። ይሄን ያብራሩ ልኝ። እንግዲህ የበልግ ስንል ከሁለተኛው የካቲት ሳምንት ጀምሮ ነው የምጀምረው። ይህ ደግሞ ቀስ በቀስ በሁሉም ቦታ እየተሰፋፋ ነው መጣው እንጂ በአንድ ጊዜ የጀመረበት ቦታ የለም። እና ቀስ በቀስ አሁን ቦታውን አገሪቷን እየሸፈነ ነው ማለት ነው። ስለዚህ ሀገሪቷ ተጠብቀው የነበረው የበልግ ዝናብ ታምነው በተቃራሚ ዘንድሮ እየተገኘ ነው ብሎ መደምደም ይቻላል። በጣም በጣም መደምደም ይቻላል። ምክንያቱም አምና እንደዚህ አልነበረም። በጣም ከፍተኛ የሆነ አንተም ልትመሰክረው የምትችለው በየቦታው በጣም ከፍተኛ ዝናብ የዘነበ ጎርፍም የሚያስከትልበት አምና እንደዚህ አይነት ነገር አልነበረም። የጎርፉን ነገር ካነሱት አይቀር አቶ ዱላ ከመጠን በላይ ነው ዝናቡ እየጣለ ያለ ይጠበቀው ነው መጠን ነው እየጣለ ያለው። ጎርፉንስ ምን አስከተለው የሚል ጥያቄ ማንሳት ተገቢ ይመስለኛል። አዎ ጎርፉን ክትል የሚችሉት ነገሮች መጀመሪያ ላይ ጀምር፣ በጣም ከፍተኛ የሆነ ዝናብ ዶፍ የሆነ ዝናብ የዘነበበት ነው አንዳንድ ቦታዎች አልፎ አልፎ ይዘንብ የነበረው እውነታ ነው ያስከተለው። አሁን ግን በጣም ሰፊ ቦታ የሆነ ሸፍኖ ነው የሚዘንበው ያለው እና ይሄንን ጎርፍ ሊያስከትል የሚችለው አሁን በአንድ ቀን መቶ አምስት ሚሊ ሜትር የዘነበበት ቦታ አለ። አሁን ሀረር አካባቢ መቶ አምስት ሚሊ ሜትር ማለት በጣም ከፍተኛ ነው ማለት ነው። አልፎ አልፎ እንደዚህ አይነት ቦታዎች ተከስተዋል ማለት ከሰላሳ ሚሊ ሜትር በላይ የሚዘንበው ዝናብ ከፍተኛ ዝናብ ስለምን እነዚህ ተጠናክሮ የዘነቡበት ቦታዎች አሉ ማለት ነው ስለዚህ and for አንዳንድ አካባቢዎችን ብቻ ያካተተ እንጂ ይሄ ጎርፍ ያስከተለው ከፍተኛው ዝናብ ሰፋ ያሉ ቦታዎችን የሸፈን አይደለም። ስለዚህ በተለይ ከሚኖረው የምርት መጠን አንጻር የሚያሰጋ አይደለም ብለን መደምደም ይችላለን። ይሄ እርጥበቱ የሚያሰጋን ነገር አለም። እኛን የሚያሰጋን በጣም በሀገራችን በጣም አደገኛ ሆኖ ያለው ድርቅ ነው ማለት ነው። የዝናብ ሁኔታ፣ የጎርፍ ሁኔታ ሁሉም ቦታ አያጠቃልልም። ድርቅ ግን ሰፊ ቦታ ነው የሚይዘው። ስለዚህ አሁን ያለው የዝናብ ሁኔታ እንደ ጥሩ ዜና ሊቆጠር ይችላል ነው ከእርስ የተረ ምክንያቱም አሁን ኢትዮጵያ ውስጥ ካለው ድርቅ አንጻር ለምሳሌ ብንነጋገር የዘንድሮው የበልግ ሁኔታ የተሳካ ከሆነ ኢትዮጵያ ውስጥ ካሉት አሁን አስር ነጥብ ሁለት ሚሊዮን የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ውስጥ አስር ከመቶ የሚሆኑት በዚህ ክረምት መጨረሻ እራሳቸውን ከተረጅነት ሊያላቀቁ እንደሚችሉ ከዚህ በፊት ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነዱ አመልክቷል። እንግዲህ የበልጉ ዝናብ እንደዚህ ተስፋ ሰጪ ከሆነ ወደ ክረምቱን እንምጣ። አቶ ዱላ ስለ መጪው ክረምት ያለው ቅድመትን በያርስ ይመስላል። እንግዲህ ይህንን በሚቀጥለው ሳምንት የምናወጣ ቢሆንም የምናየው ኤልኒኖ የነበረው ሁኔታ የሚለወጥበት ኮንዲሽን አለ። ስለዚህ ከኤልኒኖ ተለውጦ ለክረምት ዝናብ ሰጪ የሆኑ ሁኔታዎች የምንፈጠሩበት ስለሆነ ሆነ አመቺ ሁኔታ ይፈጠራሉ ብለን ነው የምንገምተው። ስለዚህ በሰፊው በሚቀጥለው በደንብ አድርገን ህብረተሰቡ ባሉበት መረጃ የምንሰጥ ይሆናል ማለት ነው። እና ግን አዝማሚያው ጥሩ እንደሚሆን ነው ያለው ማለት ነው። እንግዲህ ባለፈው ያለፈው ክረምት ዝናብ የተስተጓጎለው በኤልኒኖ ምክንያት እንደሆነ እርስም ጠቅሰውታል። ኤልኒ ባይቀጥል እንኳን በአሁኑ ክረምት ወደ ላሊና ሊቀየር ይችላል የሚሉ ስጋቶች ከዚህ ቀደም ሲንጸባረቁ የነበሩበት ሁኔታ ይታወሳል። አቶ ዶላ፣ እነዚህ ሁኔታዎች ስጋት አይሆኑም የሚል ነው በእናንተ በኩል ያለው ግምገማ እንግዲህ ምንድን ነው? አሁን አንደኛ ላኒና በምንልበት ጊዜ የውሃ ወለሉ ይቀዘቅዛል ነው። ይህን ደግሞ አሁን ከመደበኛ በላይ የሆነው የኤሊኖ ጉዳይ ወደ ዜሮ እየሄደ ወደዛ የሚሄድ ኮንዲሽን ነው እስካሁን ዲክሌር አልሆነም፣ አልተገለጸም። ግን አቅጣጫ ወደዛ ይሆናል ማለት ነው። እነዚህ ሁለቱ ዜሮም አካባቢ ማለት ባህር ወለሉ ባይሞቅም ባይቀዘቅዝም፣ ዜሮ መደበኛ ቦታ ቢይዝም ክረምቱ መጥፎ አይሆንም ማለት ነው። እንደገና ቢቀዘቅዝም ለክረምቱ መጥፎ አይሆንም ማለት ነው። እንግዲህ ኤልኒኖ መሞቅ ነው፣ ላሊና መቀዝቀዝ ነው። በአንድ ጊዜ ከሙቀቱ ወደ ቅዝቃዜው አይመጣም እያሉኝ ይመስለኛል። እስኪ ለአድማጮች ግልጽ በሆነ መንገድ ያብራሩልኝ። አሁን እንግዲህ ምንድን ነው የሚመጡበት ሁኔታዎች አሉ። ግን ሁልጊዜ ይሆናሉ ወይ የምለው ነገር ነው። አሁን ትሬንዱ እንደዛ ነው አለው። መደበኛም ቢሆን ይሄን ያህል ክረምቱ የሚያሰጋ አይደለም። እንደገና ቢቀዘቅዝም የሚያሰጋ ነገር አይደለም፣ ለዝናቡ ሁኔታ ለእርጥበቱ ማለት ነው። አቶ ዱላ የመጨረሻ ጥያቄ አደርገዋለሁ። አንድ ነገር ላንሳ። ለምሳሌ አሁን አዲስ አበባ ውስጥም እንግዲህ ዝናብ እየታየ ነው፣ በተለያዩ ቀናት ዝናብ እየዘነበ ነው፣ እየተመለከተ ነው። እና አዲስ አበባ ከየትኛው የዝናብ ወቅት ነው የምትመደበው? በልጋ አብቃይ እንደሆኑት አካባቢዎች በዚህ በበልግ ወቅት አዲስ አበባ ውስጥ ይዘንባል ወይ ሲሉ የሚጠይቁ ሰዎች አሉና ወቅታዊውን የአዲስ አበባ ዝናብ የአየር ሁኔታ ከየትኛው ነገር አዛምናምደው አሉላ ይሄ ዝናብ የዝናብ ሁነታ ግንቦት ነው። አሁን ነው በፈረንጆች ማለት አለም ስለሆነ አሁን በቆሎ የሚዘራበት ወስተርን ማለ ምዕራቡ የአገራችን ክፍል አሉ በቆሎ የሚዘራበት ነው። ከዚህ በፊትም ዝናብ የሚያገኙበት አካባቢ ሰው ዘር የሚያዘጋጁበት ነው። ሌሎችም አዝርቶች የሚዘሩበት ስለሆነ ስለዚህ አሁን ይሄ በጣም ጥሩ ዝናብ ነው ያለው። አሁን አዲስ አበባ ላይ ማግኘት ያለበት አግኝተዋል ማለት፣ በደብረ ማርቆስ አካባቢ፣ ደብረ ብርሃን አካባቢ፣ በዚህ በቤኒሻንጉል ጉሙዝ አካባቢ ዝናብ ያገኛሉ ማለት ዘር የሚዘሩበት ጊዜ ስለሆነ መስመር የምንሰምርለት የለም ነው አሁን። ስለዚህ በልግ ነው ከበርጉ ጋር የተያዘ ነው ከክረምቱ ጋር ነው ብለን የምናሰምረው መስመር የለም ነው እያልኩኝ እንዲሁም ጋምቤላ አካባቢ ከመጋቢት ጀምሮ ደምቢዶሎ አካባቢ የሚያገኙበት ነው ማለት ነው። ስለዚህ ክረምቱ ቀስ በቀስ ወደ ሰሜን የሚሄደው እስከ ሰኔ እስከ ሐምሌ ድረስ ወደ ላይ እየገሰገሰ እየገሰገሰ ይመጣል ማለት ነው። ስለዚህ ይህን በዛ አካባቢ የክረምት ዝናብ ልንለውን ይችላለን ማለት ነው። አቶ ዱላሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር ለስራ ከሄዱበት ከአዳማ ይህንን ቃለ ምልልስ ስለሰጡኝ በጣም አመሰግናለሁ ስለጊዜዎት። እኔም በጣም አመሰግናለሁ።